ሰላም ለእናንተ ይሁን። የጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ዛሬ የኢትዮጵያን 2012 ዓ ም የመጨረሻ ቅዳሜ ነው። ባሳለፍነው ዓመት ከተለያዩ የኪነ ጥበብ ዘርፎች የተውጣጡ እንግዶችን በመሰናዷችን ላይ ያቀርበናል። ከግሩም ሐሳባቸው ተቋድሰናል። የማይዘነጉ አፍታዎችንም አሳልፈናል። ከአሮጌው ዓመት ወደ አዲሱ ከመሸጋገራችን በፊት የአንዳንዶቹን ሐሳቦችና ገጠመኞች ዳግም ብናስታውሳችሁ ወደናል። መልካም ቆይታ ባሳለፍነው ዓመት አመት በኢትዮጵያ የኪነጥበብ መድረክ ላይ ደምቀው ካሳለፉ ኢትዮጵያውያን መካከል አንዱ ብርሃኑ ድጋፌ ነው። በመሪ ተዋናይነት የተሳተፍበት የግር ሰዓት የተሰኘው ተከታታይ ቴሌቪዥን ድራማ የቅርብ ጊዜ ስኬቱ ነው። ለዛ በሚሰኘው የራዲዮ ትርኢቱ የአመታት አበርክቶቱ የሚታወቀው ብርሃኑ አረፋፍዶ በገባበት የትወና መስክ ለተለያዩ ሽልማቶች በቅተዋል። ይህንን ተመልክተን ቀደም ብሎ ወደ መስኩ ያልተቀላቀለበትን ምክንያት ጠይቀነው ነበር። ሁሉም ጊዜ ያለው የሚለው ነገር በጊዜ እሱ ይመስለኛል። ለምን እስካሁን ቆየህ በሚለው ነገር ላይ ሀሳብ ለመስጠት እንግዲህ፣ ብዙውን ጊዜ የቆየሁት ፊልም ስመለከት፣ የኪነ ጥበብ ስራዎች ሳይ ስመለከት ከዛ ውስጥ ደግሞ እንደው በሆናቸው ብዬ ያሰብኳቸውን ጉዳዮች ሳጤን፣ በእነዚህ ሂደቶች ውስጥ ነው ብዙ ጊዜ ያሳለፍኩት። እኔ ለአሁንም ቢሆን እኔ የፊልም ተመልካች ነኝ ነው ብዬ የማስበው። የአማርኛ ፊልሞችንም አያለው። በዓለም አቀፍ ደረጃ የወጡትንም ፊልሞች አያለው። ቢታዩ ብዬ የማስባቸውን ኪነ ጥበብ ስራዎች በሙሉ አያለው። ልክ የተለያዩ አይነት ሙዚቃዎችን እንደምሰማ ማለት ነው። የቆየሁበት ምክንያት ፊልም የምሰራበትን ምክንያት ማግኘት፣ ከዛ ደግሞ ስህተት ላለመስራት በሚል ነው እስካሁን የቆየሁት። ምክንያቱም የኪነ ጥበብ ሰዎች ወይም ደግሞ የኪነ ጥበብ ስራዎች ብዙ ለብዙዎች ምክንያት ይሆናሉ፣ ትምህርትን ይሰጣሉ፣ ለውጥ ያመጣሉ። ደግሞም በአብዛኛው የኪነ ጥበብ ስራ አፍቃሪዎች፣ ተመልካቾች ጥበቡን ያምናሉ እና ላመኑት ተመልካቾች፣ ላመኑት የኪነ ጥበብ ሰዎች ላለመሳሳት ራሴን ባቀብዬ ነው። ሁለተኛው ደግሞ ለምን እንደምሰራ ምክንያት መፈለግ ነው። ከማጋ እንደምሰራ ለምን እንደምሰራ ምክንያት መፈለግ ነው። ለምሳሌ ከዚህ በፊት የነገን አልወልድምን ስንሰራ ከዳይሬክተር አብርሃም ገዛኸኝ ጋር፣ አሁንም የእግር እሳትንም አብረን ነው የምንሰራው። የፊልም ዳይሬክተር እሱ ነው። የነገን አልወልድምን ጉዳይ ሲያነሳልኝ የመጀመሪያ ሀሳብ የነበረው ምንጊዜም እኔ ኪነ ጥበብ አስተማሪ፣ አቅጣጫ አሳይ፣ ለውጥ አምጪ ምክንያታዊ ነው ብዬ ነው የማስበው እና በሀገሬ በዓለምም ላይ እንዲደገሙ አልፈልጋቸው። በጣም የሰው ልጅ ጥግ ድረስ ያሳዘኑ ታሪኮችን አለማችን አስተናግዳለች። ሀገራችንም በተመሳሳይ ጉዳዮችን አስተናግዳለች። የእነዚህን ጉዳዮች በኪነ ጥበብ ስራ ቀርቦ ይሄ ጉዳይ የሰው ልጅ ደግሞ ይህንን ታሪክ ጸያፍ ታሪክ እንዳይሰራው ማስተማር ይቻላል ከሚሉት ሰዎች እንግዲህ እንደ አቅሜ አንዱ ነኝ አስባለሁ። እና ይህን ጉዳይ የነገና አልወልድምንም ጉዳይ ሳስብ እንዲህ አይነት ምክንያት የሆኑ ስራዎች ኪነ ጥበባዊ ስራዎች ላይ ብሳተፍ ብዬ ለራሴ አስብ ነበር። ይህንን እድል ደግሞ አብርሃም ገዛይን ሲሰጠኝ በቃ ከሱ ጋር ይህንን ጉዳይ ትውልድ ያስተምራል፣ ታሪክ ይናገራል፣ ታሪክ ይዘክራል ታሪክን ያነሳል፣ ይጥላል ብለን ያስብነውን ጉዳይ ነው። እዛ ላይ ለመሳተፍ የፈለግኩት። ወደ የግርሳት ደግሞ ስንመጣ ከአብርሃም ጋር በተለይ ይህንን የነገር አሉ ድምን ከሰራም በኋላ እንደው አንድ ጥሩ የሚባል ደርዝ የያዘ መሰረታዊ የሚባሉ የተከታታይ የቴሌቪዥን ፊልም ስራዎችን ግብዓቶችን ያካተተ ብንሰራ ብለን እናስብ ነበር። በተለይ ሀሳቡ ሙሉ ለሙሉ ይህንን ጉዳይ የድርሰቱንም ጉዳይ መነሻ ጽሁፉንም የአብርሃም ገዛሀኝ ነው። እዚህ ላይ የመሪው ተዋናዩን ገጸ ባህሪ ብትወስድ ብሎ ስክሪፕቱንም ሁሉም ጣጣውን ያለቀ ነገር ሰጠኝ። ይሄ ደግሞ ሁለተኛ ፊልሜን የምሰራበት ምክንያት አገኘው። ፊልሙን ብቻ ስላገኘው ሳይሆን በሙያተኛውም በዳይሬክተሩ ላይ ትልቅ እምነት ስላለኝ እና በዚህ ስራ ላይ ብሳተፍ ራሱ ደስተኛ ስለሆንኩ ነው የሰራሁት እና እስካሁንም የቆየሁባቸው ምክንያቶችና እና የፊልም ስራ ውስጥ ለመሳተፌ ምክንያቶቹ እነዚህ ናቸው። የኮቪድ-19 ወረርሽኝ የዓለምን በርካታ ግብሮች ቀያይረዋል። የኪነ ጥበቡ ዓለም በርካታ ድግሶች ተሰርዘዋል አሊያም ተላልፈዋል። ኢትዮጵያ ውስጥ ተወዳጅ የሆኑ ትርኢቶችም ሰለባ ሆነዋል። ተደናቂው ጦቢያ ግጥምን በጃዝ ከእነዚህ መካከል አንዱ ነው። ይህም በተመለከተ ከመስራቾች መካከል አንዷ የሆነችው ገጣሚ ምስራቅ ተረፈ ይህም ብላን ነበር። የኮቪድ ናይንቲን በኪነጥበብ መድረኩ ላይ የፈጠረውን ጫና ለመጥቀስ ጦቢያ ግጥም በጃዝ እንደ ምሳሌ ማንሳት እፈልጋለሁ። በጦቢያ ግጥም በጃዝ ላይ በየወሩ ስራዎቻቸውን ከሚያቀርቡ በተለያየ ሙያ ላይ የተሰማሩ ነገር ግን ለዝግጅቱ ግብዓት የሚሆኑ ስራዎችን የሚያመጡ ወይ ደግሞ የሚሰሩ ሰዎች ሰላሳ ያህል አካባቢ ናቸው። ለእነኚህ ሰዎች ክፍያ የሚፈጽመው ጦቢያ ግጥም በጃዝ ከመግቢያ ትኬት በሚያገኘውና እንዲሁ ደግሞ ከስፖንሰር ድጋፍ በሚገኘው ገንዘብ ነበር። ስለዚህ እነኚህ ነገሮች አሁን የሉም። ተመልካችም እየመጣ አይደለም፣ እንዲሁ ደግሞ ስፖንሰሩም ስራውን አቁሟል። ስለዚህ ጦቢያም ለገጣሚዎቹ፣ ለባለሙያዎቹ የሚከፍለውን ስራ አቁመዋል ማለት ነው። ምናልባት ገጣሚዎቹ ወይ ደግሞ በሌላ ሙያ ያሉት ሰዎች ከዚህ ሙያ ውጭ ሌላ ተጨማሪ ገቢ የማግኛ መንገድ ከሌላቸው እነሱና ቤተሰቦቻቸው አሁን በችግር ላይ ናቸው ያሉት ማለት ነው እንዲሁ እኛ መድረክ ላይ ብቻ ሳይሆን የተለያዩ መድረኮች ላይ የሚያቀርቡ ደግሞ ገጣሚዎችን ስናሰላ እጅግ በርካታ ይሆናሉ። ስለዚህ የነኚህ ሁሉ ሰዎች ድምር እና ቤተሰቦች አሁን በችግር ላይ ናቸው ያሉት ማለት ነው። ሌላው የኪነ ጥበብ መድረክ እንግዲህ መቀጠል መቻል አለበት። ለምሳሌ ጦቢያ እንዲቋረጥ አንፈልግም። እኛም አንፈልግም፣ ማህበረሰቡም በተለያዩ አለም ያሉትን ሰዎች ይህንን እንዲቋረጥ አይፈልጉም። ይህን ለማስቀጠል ደግሞ ጦቢያ ምን ያድርግ ብለን ስናስብ የተመልካቹ አለመግባት ይኖርና ተመልካች እንዳይመጣ ይደረግና፣ ነገር ግን ዝግጅቱ ያለተመልካች ይቀረጽ የሚል ሀሳብ መጥቶ ባለፈው ሳምንት መቶ አምስተኛው መድረካችንን ያለ ተመልካች ያለ ትኬት ማለት ነው፣ እንዲሁ ደግሞ ያለ ስፖንሰር ፕሮግራሙ እንዲቀረጽ ተደረገ። ይህ ሲደረግ ግን እያንዳንዱ ባለሙያ የሚከፈለውን ክፍያ ፈጽመናል። ይህ የሆነው ለምንድን ነው? ፕሮግራሙ እንዳይቋረጥ ከሚፈልጉ ሰዎች የመጣ በጎ ፈቃደኝነት ብቻ ነው። ስለዚህ ይህን ዝግጅት ደግሞ እንቀጥል ብንል ከዚህም በኋላ እንቀጥላለን የሚል ተስፋ አለ። ይህም ተስፋችን የተመሰረተው በበጎ ፈቃደኞች ላይ ነው እንጂ ገቢ ስለሌለው የሚከፍለው አይኖረውም ማለት ነው። ስለዚህ ይህ ጫና ቀላል አይደለም። ኪነ ጥበብ ሀገር መለወጥ አለበት። ኪነ ጥበብ ማህበረሰቡ መለወጥ አለበት። ኪነጥበብ የሰውን አስተሳሰብ ይለውጣል ብለን ካመንን እንዲህ እንዲህ ያሉ መድረኮችን በተለያዩ መንገድ በመደገፍ ስራዎች እንዲቀጥሉ ማድረግ አለብን ብዬ አስባለሁ። ያሳለፍነው ዓመት ከድንቅ ወጣት የሙዚቃ ሰዎችም ጋር አስተዋውቆናል። ዳዊት ቸርነት ከእነዚህ መካከል አንዱ ነው። መልካም ሀሳቦችና ማህበረሰባዊ ርባና ያላቸውን ሙዚቃዎች መስራት የሚመርጠው ዳዊት ሙዚቃ ሁኔታዎችን ለመቀየር ስላለው ኃይል ይህን ብሎን ነበረ በጣም ትልቅ ሚና ይጫወታል። ከኛ በፊት የሬጌ ሙዚቃ ጀም ዋና ፒላር የሚባለው ቦብ ማርሌ ሀገርን ከሀገር ጋር ሙዚቃ እንዳስታረቀ እናውቃለን። ከዛ በኋላም ሳውዝ አፍሪካ ውስጥ የነበሩ ሙዚቀኞችን ማየት እንችላለን። በጥቁሮች እና በነጮች መካከል ያለውን ነገር ለማርገብ የሞከሩ ሙዚቀኞች እናያለን። ሙዚቃ እንዳጠቃቀሙ ምን ደግሞ እንደ ተሸካሚው ሰው ነው። ለጠዝ ለጦርነት የሚጠቀመው ሰው አለ። ደግሞ በሰዎች መካከል እና በህዝብ መካከል ደግሞ እርቅና ሰላምን ደግሞ ለማውረድ የሚጠቀመው ሰው አለ። ሰው የሙዚቃ ሚናን የሚወስነው እኛ የምናስገባበት ቦታ ነው። አይተናል። በታሪክ ለመልካም ነገር የተጠቀሙት ሀገራቸው ከትልልቅ ውድቀት ከትልልቅ ዲስትራክሽን የሰደ የታደጉ ትልቅ አርቲስቶች አሉ። በዛው ልክም ደግሞ ለጥፋትም የተጠቀሙት ደግሞ አርቲስቶችን እንመለከታለን የሚያሳየው ሙዚቃው በራሱ ሳይሆን ሀገራቶችን የሚበጠብጠው ወይም ደግሞ የሚያስታርቀው የሚሸከሙ ሰዎች የሚጠቀሙበት ኢንቴንሽን ነው እና ከዛ አንጻር ስናይ በደንብ ከተጠቀምነው ሙዚቃችን አሁንም ሀገራችን ላይ ያለውን አለመረጋጋት፣ ሰዎች መካከል ያለውን አለመስማማት ማስተካከል የምንችልበት ትልቁ ደግሞ አቅማችን ነው። ምክንያቱም ኢትዮጵያ ሲባል የኢትዮጵያ ታሪኮች መካከል መጀመሪያ ኢትዮጵያን የሚገልጻት ነገር የራሷ ሙዚቃ ያላት ነው ይባላል። ይሄ ሙዚቃና ኢትዮጵያ መጀመሪያ አብረው የተሳሰሩ ነገሮች ናቸው። የሆነ ጊዜ ከውጭ የፈለሰብን ነገር አይደለም። ከራሳችን ያፈለግ ነው። ቅዱስ ያሬድን መመልከት እንችላለን። ከዛ ደግሞ ወረድ ብለን ወደ ደቡብ ክልል ስንመለከት ወደ በጣም በጣም ብዙ አይነት የሙዚቃ አይነቶች ያለን ሙዚቃና ማህበረሰቡ እንዴት አድርጎ ኮኔክት ያደረገ ሀገር ህዝብ እንደሆነ እንመለከታለን። ይህ የሚያሳየው እኛ እና ሙዚቃችን በጣም ትስስር ያለን ሀገር እንደሆነ ነው። ሰው አጠቃቀማችን የምንጠቀምበት ሁኔታ ይወስነዋል ማለት ነው። ጣቢያው የአሜሪካ ድምፅ በመደመጥ ላይ የሚገኘው ደግሞ ጋቢና መዝናኛ ነው። እያዳመጣችሁን ስለሆናችሁም እናመሰግናለን። ባሳለፍነው ዓመት እንግዳ ካደረግናቸው የባህል አምባሳደሮች መካከል አንዱ በዋሽንት አጨዋወቱ አድናቆት የተቸረው ጣሰው ወንድም ነው። ጣሰው ወንድም ከማይረሱ የመድረክ ላይ ገጠመኞቹ አንዱን አካፍሎናል። ራሶ ቴል የፖቲያዝ ላይ ለመጀመሪያ ጊዜ መድረክ ላይ የቆምኩ ጊዜ በጣም በህይወቴ ያረሰው እና ተጫወትኩኝ። ጆርጋ መስፍን ነበር የጋበዘኝ። አላጠናሁም። ቅድም እንዳልከው በፍጹም አላጠናሁም። ሙዚቃውን ብቻ ኪዩ ተነገረኝ፣ ገባው ተጫወትን። ሰው ያ ሁሉ ሲያጨበጭ ለእኔ ሁላ አልመሰለኝም። አንደኛ እንደዚያ አይነት ጭ በቤት የሚያቅም ነበረ እና ጆርጋ መስሎኝ ተነስቶ አቀፈኝ። በሱ የሙዚቃ እውቀት ምናምን እንደዛ ተነስቶ አቅፎ ከዛ በኋላ ነው እንግዲህ ፓወር ሆኖ ብዙ ነገሮችን የሰራው እና እሱን መድረክ አልረሳው። በጣም ምርጥን መድረክ ነበረ። የጆርጋ ሲያቅፈኝ ጥሩ ሙዚቃ እንዳጋባብኝ ነው የማውቀው የኢትዮጵያ የጥበብ ማህበረሰብ በሰሜን አሜሪካ አንደኛ ዓመቱን ባሳለፍነው ዓመት አክብረዋል። በኮሮና ቫይረስ ምክንያት በርቀት መገናኛ ሻማ የለኮሰውን ማህበረሰብ ዓላማ ለማስታወስ ያክል የማህበረሰቡ ፕሬዚደንት ቴዎድሮስ ታደሰን በጥቂቱ ንስማ። በሰሜን አሜሪካ የኢትዮጵያውያን የጥበብ ማህበረሰብ በይፋ የተመሰረተው 2019 አትላንታ ላይ ነው። ነገር ግን እንደ ሀሳብ ተነስቶ የነበረው 2017 ላይ፣ በወቅቱ የሰሜን አሜሪካ እግር ኳስ ፌዴሬሽን ሳኖዜ ላይ ነበረ ኳሱ እና ሳኖዜ አካባቢ ያሉ የጥበብ ሰዎች ነበር ለመጀመሪያ ጊዜ ያማከርኩት ሀሳቡን አምትቼ በዚህ መሰረት እንደው በሰሜን አሜሪካ እግር ኳስ ፌዴሬሽን ቅርጽ ወይም በዚ አይነት አወቃቀር ለምን የጥበብ ሰዎች ተሰባስበን አንድ ማህበራን መሰረት የሚል ከነሱ ጋር ዲስከስ አድርጌ የተወሰነ እንቅስቃሴ ተጀመረ። መጨረሻ ላይ ግን ያው በተለያየ አይነት ምክንያት ሳይሳካ ቀረ። ሁለት ሺ አስራ ስምንት ኳሱ ወደ ዳራ ሲሄደ እዛም ሳይሳካ ቀረ። መጨረሻ ላይ ግን አትላንታ ሲመጣ እኔ ነዋሪነት የአትላንታ ላይ ስለነበረ ይህንን የግድ መሞከር አለብኝ ብዬ በፌስቡክ ላይ ጉዳዩን በደንብ አርጌ አነሳሁት። ከዛ በኋላ ያው አጋጣሚ እግዚአብሔር ፍቃድ ሆኖ ማህበሩ በይፋ አትላንታ ላይ ሊመሰረት የቻለ ማለት ነው። አበሻ ከሚኖርባቸው በብዛት ከሚኖርባቸው ስቴቶች የተውጣጡ የጥበብ ሰዎች ናቸው። አስራ አምስት ሆነን ነው ይህንን ማህበር የመሰረት ነው። በዚህ ስብስብ ውስጥ እንግዲህ ስነ ጽሁፍ ሰዎች አሉ፣ ቲያትር ሰዎች አሉ፣ የፊልም ሰዎች አሉ፣ ሙዚቃ የሙዚቃ ሰዎች አሉ፣ ቅርጻ ቅርጽና ስዕል ባለሙያዎች ያቀፈ ነው እና ከዚህ በፊት እንደ በተለያየ አይነት ስቴት፣ በተለያየ አይነት ግዛት የስነ ጽሁፍ አነስ አነስ ያሉ ሎካል የስነጽሁፍ ጽሁፍ ክበቦች ነበሩ እንጂ እንደዚህ በሁሉንም የጥበብ ዘርፎች ያቀፈ ተበቅ ያለ ድርጅት በሀገር አቀፍ ደረጃ እንግዲህ በሰሜን አሜሪካ ደረጃ ነው ያሰብነው። በዛ ደረጃ ስላልነበረ ያንን አዲስ ነገር ለመፍጠርና ለመሰብሰብ ብለን የተሻለ ስራ ለመስራት አናስብም ከሚል አኳያ ነው እንግዲህ ማህበሬት መሰረተው። ጉርሽና ቀለም አገናኝተው ሀሳብ ከሚስሉ ገጽታን ከሚያስቀሩ ድንቅ ኢትዮጵያውያን ሰዓሊያን መንደርም ጎራ ብለን ነበረ ባሳለፍነው ነው ዓመት። ሰዓሊ ስዩም አያሌው ኑሮ ዘመም ያለባቸውን የራሳቸው ግን መስህብ ያላቸውን ሰዎች የሚዘክሩ ስዕሎችን በማቅረብ ይታወቃል። ይህን ለማድረጉም የራሱ ምክንያት አለው። እንግዲህ የእያንዳንዱ የስነ ጥበብ ሰው ውጤት ወይንም ደግሞ የዛ የስነ ጥበብ ሰው ህይወት ከሚኖርበት ወይም ካደገበት ማህበረሰብ ውጭ ሊሆን አይችልም። ይሄ በስነ ጽሁፍም በሌሎች ሚዲየሞችም ኦብዘርቬሽን ወይም ጥልቅ ምልከታ የምንለው፣ ጥልቅ ምልከታ ማለት ማንኛውም ሰው ከሚመለከተው ግልብ ከሆነ እይታ ውጭ ጠለቅ ብሎ ማህበረሰቡ፣ ህይወቱ፣ አኗኗሩ፣ ፍልስፍናው፣ አስተሳሰቡ የሚባል ነገር አለ። እነዚህም ሁሉ ጠለቅ አድርጎ ተመልክቶ በአትኩረት ያንን ደግሞ ወደ ስነ ጥበብ እና የፈጠራ ስራ መለወጥ፣ ይሄ የአንድ የስነ ጥበብ ሰው ከሚጠበቅብን ነገር አንዱ ነው። እኔም እንግዲህ ያደግኩበት ማህበረሰብ በጣም ዝቅተኛ የሚባሉ ይሄ በመደብ ስትገልጸው የላባደሩ የድሃው መደብ ከቤተሰብም አስተዳደጊ በድህነት ውስጥ የነበሩ አባቶች ያሳደጉ ናቸው። እነዚህ ሰዎች ደግሞ በዛን ጊዜ ያደጉበት ሰዓት ትልቅ የራሳቸው የሆነ ከለርፉ የሆነ ላይፍ ስታይል አላቸው። ይህንን ደግሞ የሚገልጽበት ጠጅ ቤቶች፣ ጠላ ቤቶች እንደዚህ ማህበራዊ ህይወቶች ውስጥ ናቸው። በሀገራችን እነዚህ እሴቶች የጠጅ ቤት ውስጥ ያሉ ህይወት እሴቶች ትልቅ ኮንትሪቢሽን አድርገዋል። ይሄ ሶሻል ኢንተራክሽን፣ ይሄ ማህበራዊ ትስስሩን ጠንካራን ለማድረግ ትልቅ አስተዋጽኦ ያደረጉ ኢንስቲትዩት ብዬ ብጠራቸው የማላፍርባቸው ናቸው፣ ከመጠጥ ቤትነት ባለፈ ማለት ነው። እድሮች እዛ ውስጥ ይመሰረታሉ። እቁቦች እዛ ውስጥ እነዚህ ትልቅ ሶሻል ቫሊዎች ናቸው። ሰዎች የመረጋጋት ባህልን የሚያዳብሩበት እኔ ልጆ አባትህን ጥራ ተጅ ቤት ጥራ ጎረቤት ደግሞ ጋሻ ባትህን ጋሻሻደን ይህና ጥራ እየተባልኩ እየሄድኩ ያየሁበት ነው። ዘነ ቦታ ላይ ልጅነት የሚለውን ጽሁፍ አንዱ ከሆነ ስትሄድ የምታያቸው በዛ ሰዓት ብርቅ ቴሌቪዥን ብርቅ በነበረበት ሰዓት ሄደህ እዛ ቦታ ላይ ያንን ፍለጋ ስትሄድ ውስጥ ግን የተለያየ ማህበረሰብ እዛ ውስጥ ያዋል። ጠንካራ ሆኑ የስራ ሰዎች እጆቻቸው የዳበሩ የገዘፉ መዳፎቻቸው ጠንካራ ስራ የጎለበቱ ሰዎች፣ ፊታቸው ላይ ብዙ የኑሮ መስመር ያለባቸው ሰዎች፣ እያንዳንዱ ፊታቸው ላይ ያለው መስመር ህይወታቸውን የሚናገሩ ሰዎች፣ የተለያየ ቫራይቲ ሃይማኖት ብትል ዘር ብትል የተለያዩ ሰዎች ግን በአንድ ላይ በደስታ ነው። በሚገርም ሁኔታ ነፃነታቸውንም ደግሞ ይሄ ፍሪደም ኦፍ ኤክስፕሬሽን የምንለው ስለ ፖለቲካ በነፃነት የሚያወሩበት ስለተለያዩ ሶሻል ጉዳዮች በነፃነት የሚያወሩበት ስፍራ ነው እና ትልቅ ኢንስቲትዩት ነበረ። አሁን ዘመናዊነት መጥቶ ዲሞሊሽ አድርጓቸው ከከተማ እየወጡ ሲመጡ ሰው ሁሉ ኢንዲቪጁዋል ሲሆን ጥግ ሲይዝ የራሱን ብቻ አድርግ ሲሰራ አሁን ላለነው ህይወት እንግዲህ እንድንበቃ ያደረገ ነው እና እነዚህ እሴቶቻችን፣ ቫሌዎቻችን መፍረስ የለባቸውም ብዬ አስባለሁ። በአካል ቢፈርሱም ግን በስነ ጥበብ ስራዎች ቋሚ ሆነው ሞኑመንታል ሆነው ለማህበረሰቡ መልስ የምትሰጥበት አጋጣሚ ለእኔ ተፈጥሮብኛል እና ከልጅነቴ የነበረውን የማውቀውን እኔ ሰፈሬ ደቡብ ዕቃ የሚባለው ፊት በር አካባቢ የጦርነት ቁጥ ቤተ መንግስት ከይገባዋል ቱሪስት ሆቴል ጀምሮ እስከ አምባሳደር ድረስ ከአስራ አምስት በላይ ጠጅ ቤቶች ይናቃለሁ። ታውቀው እንደሆነ ቱሪስት ጋም የነበረውን ይገባዋል ጠጅ ቤት ከይገባዋል፣ ውረድ ስትላቸው ጠጅ ቤት፣ ከዛ ውረድ ስትመረባ ጠጅ ቤት፣ የማነሽ ጠጅ ቤት። ሰዎች አሁን ሲሰሙ የድሮ ሰዎች ሊያስታውሱ ሊያስታውሱና በጣም የሆነ ነገር ሊፈጥርባቸው ይችላል። ከዛ ዘምዘም ጠጅ ቤት ጤና የጠጅ ቤት ለማ ጠጅ ቤት የገደር ግቡ ጠጅ ቤት። እነዚህ እነዚህ በሙሉ ከጠጅ ቤትነታቸው ባሻገር ትልቅ ሶሻል አክቲቪቲ የሚከናወንባቸው ቦታዎች ሰው አምኖ እዛ ቤት ውስጥ እቁብ ጥሎ ገንዘብ እዛ ቤት ውስጥ ጥሎ የዛሬ ሶስት ወር የዛሬ አራት ወር ይደርሰኛል ብሎ መተማመንን የሚፈጥር ስፔስ ነው። እና ለእኔ አሁን ላለው የስም ጥበብ ስራ ይሄንን ርዕሰ ጉዳይ ማንሳት የማፍርበት አይደለም። ትልቅ እሴት ነው። ነገ ደግሞ አሁን ላለው ጀኔሬሽን ትላንትን የማያውቀው ጄኔሬሽን ደግሞ ምስል ከሳች በሆነ መንገድ ሪያልስቲክ በሚለው የስደቀ እይታ መልሽ ለአዲሱ ትሩድ ለማቅረብ የምተጋበት ሚዲያም እንግዲህ ይሄ ፍጅ ቤት ስራ ባሳለፍነው ዓመት እነዚህን የኪነ ጥበብ ሰዎች ብቻ አልነበረም የመሰናዷችን እንግዳ ያደረግ ነው። ገጣሚው ኑረዲን ይሳ የኪነ ጥበብ ሕይወቱን አጋርቶናል። የፊልም አዘጋጁው ክሪስቶፈር ቻምበርስ እያዘጋጀ ስላለው የፍትህ ፈላጊ ኢትዮጵያን ዘጋቢ ፊልምም ሀሳቡን ችሮናል። የዓመቱ የመጨረሻዋ እንግዳችን ድምፃዊት ሙኒት መስፍን ነበረች። ሙዚቃ ማለት አንድን ዘፈን ሀያ አምስት እስከ መቶ ሺህ ጊዜ ስትሰማ ትችላለህ አይደለ? የምትወደው ነገር ከሆነ ስለዚህ፣ ሳታስበው ቀስ ብሎ ውስጥ ገብቶ የአስተሳሰብ ለውጥ በደንብ የማምጣት ኃይል የመስጠት የማበረታታት፣ ትንሽ ሰላማዊ መንፈስ እና ስሜት እንዲኖሩ የማድረግ ኃይል በጣም አለው። እኔ በግሌ ምን ያህል ሰርች ያለው ለሚለው እየሰራ ነው ብል ነው የሚሻለው። ምክንያቱም መጀመሪያ አካባቢ ላይ ስንገናኝ የነበሩ የምንጫወታቸው ዘፈኖች አመራረጣችን ሲባል አንዳንዶቹ ያው ለምሳሌ አሁን ሜ ሀያ አምስት የኦኤዩ የተመሰረተበት ቀን አፍሪካ ዴ ላይ ትራንዝ አፍሪካ ሃይዌ የሚባል ዘፈን በዛን ቀን ላይ ሁልጊዜ አፍሪካ ዩናይት ከምንል ብዬ ውስጤ በጣም ፓን አፍሪካን አይነት አስተሳሰብ ነው ያለው እና ትራንስ አፍሪካ ሃይዌ የሚለውን ዘፈን በዛን ጊዜ ላይ ነበር ም የሰራሁት። ለእናቴ አሁን ፓና ወጊ በቃ፣ ቺም ስትሉሽ ተነስተሽ የሚለውን ዘፈንም ለእናቴ ኤውብ አንዴ ሲሸልማት በወመን ኦፍ ኤክሰለንስ የዛን ጊዜ ነበር የሰራሁላት። ሲስተር የሚባል ከወንድሜ ጋር የጻፉት ዘፈን አለ ምንም ቢያሳንሱሽ አትስሚያቸውም በቃ ማንነትሽን አሳያቸው ይሄ ማለት ለራሴ እንደምጽፈው ብዬ ነው የማስበው ራሴ አሁን የንን ዘፈን ብሰማው ምን አይነት ስሜት ነው ላይ ላይ የሚያሳድረው በቃ ምን አይነት ሀሳብ ነው ጥሎብኝ የሚሄደው የሚል ነገር ነው አሁን መጀመሪያ ላይ በሙዚቃ አካባቢ በተለይ በ ሚውዚክ ቪዲዮ አይደለም ብዙ ጊዜ ከሰዎች ጋር በቲቪ በምናምን ሲያዩ ነው የምትቀራረበው። እና የመጀመሪያው ዘፈን ያሁን ኖሮ ኖሮ ነበረ እሱ ዘፈን ያለምንም አጋነን ራሴን የማበረታታበት ዘፈን ነበረ። ሙዚቃ ልግባ አልግባ፣ ልስራው አልስራ፣ ልግባ በቃ ይህንን ሪስክ ሪስክ ነው አይደለም። ሙዚቃ በቃ ጠዋት ገብተህ ማታ የምትወጣበት ስራ አይደለም። አንዳንድ ጊዜ ሰው ይወደዋል፣ አንዳን ጊዜ ስራ ወደ ተቀባይነት ታገኛለህ አታገኝም፣ በሆነ ነገር ከፍ ትላለህ፣ ብቅ ትላለህ እና በዛ ሰዓት ላይ ለራሴ እና ማንም ለሚሰማው ሰው ኖሮ ኖሮ የሚለውን ዘፈን ስጥፈው ማንነታችን እንደማወቅ ጋር የሚያያዝ ራስን በጥሞና ስለማዳመጥ ማንነትን አውቀ የተሻለ ነገር ለመሆን ከራስ ጋር ተፎካከር አይነት ስሜት ያሉት ነገሮች ናቸው። ስለዚህ ራስን ማወቅ፣ ራስን መለወጥ፣ ራስን በቃ ከራስ ጋር ተፎካከር የሚለው አይነት ስሜት በደንብ ውስጥ ያለ በሙዚቃ ይሄ ደግሞ አሁን ለምሳሌ ሙዚቃ ማይነት ኃይል አለው ሲባል የኛ የሚለውን ሬዲዮ ድራማ ቅድም ማሽቸዋለ እሱኛው ሬዲዮ ድራማም ላይ ወደ ሰለሳ ምናም ወደ አርባ ሰላሳ ስድስት ሰላሳ ሰባት አካባቢ ዘፈኖችን ከየኛዎች ጋር መጀመሪያ ኦዲሽን ከማድረግ ጀምሮ ሴቶቹን እነዚ አምስት ጎበዝ ዘፋኝና ተዋናኝ ሴቶች መካከል ሆኜ ከእነሱ ጋር መስራት ግጥሙ ምን ይሁን፣ ስለምን ይዘፈን፣ እንዴት ይዘፈን፣ ቃላቶች ላይ በጣም መጠንቀቅ ይሄኛው ቃል የለንም ከሚለው ልናገኝ እንችላለን ወደሚለው አይነት አስተሳሰብ እንዲሄድ ለምን እንደዚህ ተደርጓታላችሁ ብቻ ሳይሆን እንደዚህ ብታደርጓት ደግሞ ይሄ የተሻለ ነገር ሊከሰት ይችላል ወደሚለው አስተሳሰብ እንድንቀየር። ምክንያቱም የሌለን ነገር የማንችለው ነገር ማአፍሽ አለ ብዙ ነገር ግን ምን ማድረግ እንችላለን እና ወደ መፍትሄ ወሰ መቅረብ ምንድን ነው ማድረግ የምንለው የሚለው አስተሳሰብ የተሻለ ነው ብዬ ነው ማስበው። እና አሁን በሶሻል ሚዲያ አካባቢ ላይ በጣም ኮንሲስተንት የምታየው በጣም ኖን ቫይለንት አፕሮች ነው ያለኝ ለህይወት በጣም ፌሚኒስት ልትለውም ትችላለ በደንብ የሄድኩበትም ኮሌጅ ስነት ኮሌጅ የሚባል ወደ ሁለት ሺህ ሀይለኛ ሴቶች የሚማሩበት የሴቶች ኮሌጅ የተማርኩት እሱ ብቻ ሳይሆን እናቴ ያሳደገችኝ እናት ፌሚኒስት የሚለውን ቃል መቼም ስትጠቀም ግን ፌሚኒስት የሆነ ሙሉ በሙሉ ህይወቷን በዛ ሴት በመሆኔ አልችልም የሚለውን ሀሳብ የማይቀበል አይነት ህይወት ነው የኖረችው። እና እንደ ተምሳሌት የእሷ ህይወት ምንም ቴዎሪ ባላይ እንኳ እሷን በማየት የሴትን ብርታ ጥንካሬ፣ ማንነት እኔ እንደ ሴት እንደ ሰው እስከ እስከፈራው ድረስ እስከ ለፋው ድረስ እስከ ጣርኩ ድረስ ምንም አይነት ማልችላቸው ነገሮች ያው በጣም አጭር ነኝ፣ ስለዚህ ባስኬትቦል ሊሳነኝ ይችላል። ግን ከነዚህ አይነት ነገሮች ውጭ ሌላው ሌላ ነገር ላይ ሴትነት እንደ ማነቆ ሳይሆን እንደ በቃ ሴቶኝ የተወልጃለሁ አጋጣሚው ነው እንቀጥላለን፣ በቃ እንጓዘዋለን የሚላን ህይወት ነው። ከእሷም ጋር በማደግ የኖርኩትም እሷም ያለችኝም ሳይሆን በቃ ባትለኝም ያሳየችኝ እና የሁለት ሴቶች እናት ነኝ። የወንድ ልጅም እናት ነኝ። ስለዚህ እነሱም ጋር እኔም ሲያዩኝ እና ባለቤቴን ሲያዩኝ ቤታችን ውስጥ ያሉት ነገሮች ሲያዩ እሷ ሴት ስለሆነች እሱ ወንድ ስለሆነ ምንም የሰብአዊ ነገር እስከሆነ ድረስ እንደ ሰው ምን አይነት ሰው መሆን አለባችሁ፣ መከባበር ምንድን ነው፣ መደማመጥ ምንድን ነው የሚለው ዋና ዋና ነገሮች ላይ ነው የሚያተኩረው። ሙዚቃዬም እንደዛ ይመስለኛል። ስለ ፍቅር አንዴ ሁለቴ ለመጽሐፍ ሞክር ማተሳቀልኝም ግን ፍቅር ነው ዋናው ነገር። ሁሉም ነገር ውስጡ ፍቅር ነው። ስንተመካንቺ ተለይቼ ኖሬ

አመቱን ሙሉ ከጋቢና መሰናዶ ጋር ስለነበራችሁ በእጅጉ እናመሰግናለን። በአዲስ ዓመት በአዲስ መንፈስ እንገናኛለን። አዲሱ ዓመት መልካም ሁሉ ነገሮች ወደ ሕይወታችሁ የሚመጡበት እንዲሆንም እንመኛለን። የጋቢና ቪኦኤ አቀናባሪ ኤልያስ አስማረ ነው። አርታኢ ትዝታ በላቸው። የመሰናዶ መሪ ደግሞ እኔ ሀብታሙ ስዩም ነበርኩኝ። መልካም ምሽት።